ብልሆቹ የተቀላቀሉ ራሳቸውን ቤተሰቦቻቸውን እየቀየሩ ይገኛሉ። ታዲያ እርስዎስ ምን ይጠብቃሉ? መቀየር ይፈልጋሉ? አባል ለመሆን የሚያስፈልጉ መስፈርቶች አንድኛ የቀበሌ መታወቂያ፣ ሁለተኛ የንግድ ባንክ አካውንት፣ ሶስተኛ ሁለት ጉርድ ፎቶ። እነዚህን አሟልታችሁ እንደ ጨረሳችሁ በአካውንታችሁ አምስት መቶ ሺህ ብር ገቢ ይደረግላችኋል። ይህንን ብር ከወሰዳችሁ በኋላ ወደፈተ